ይህ የሚቀርብላችሁ ፕሮግራም በጆይስ ማየር አገልግሎት ወዳጆች እና አጋሮች የተደገፈ ነው። ለአዋጪዎቻችን እንዘርጋ፣ ክፍል ሁለት። የዛፍ ፍሬና ስር ካልተመጣጠነ እኛ ዛፍ ብንሆን ማለት ነው። ከመሬት በላይ ባለው አካላችን እንከብድና ስራችን ማለት መሰረታችን ይሳሳል። ስለዚህ በመጀመሪያው የማዕበል ምት ወይም ጥፊ የት እንደነበርን እንኳ በማይታሰብበት ሁኔታ ከስፍራችን እንጣጣለን። በፍራፍሬ ተክል እርሻ ውስጥ ስለ አንድ በጣም ትልቅ የሆነ የፍሬ ዛፍ አስቡ። ይህ የፍሬ ዛፍ እጅግ በጣም ብዙ ፍሬዎችን የተሸከመ ነው። ሰፋፊ ቅርንጫፎችም አሉት። ደግሞም ልናያቸው ባንችልም ከላይ ላይ ውረዱልኝ የሚሉ ስሮችም እንዳሉት እርግጥ ነው። ቅርንጫፎቹ ምንም ያህል ሰፋፊ ቢሆኑ፣ እስከ ምድር ጥልቅ የሚደርሱ ስሮችም አሉት። ይህ ማለት ስሮች ወደ ታች የሚጠልቁና ወደ ጎንም በጣም የተዘረጉ ሊሆኑ እንደሚገባ ያሳያል። ወደ ጎን ብቻ መስፋት ወይንም ወደ ታች ብቻ መጥለቅ አይደለም። እንዲህ ከሆነ እንዲያው እኛ ስጋዊያነን ማለት ነው። እኛ እቃ ነን ማለት ነው። እኛ በቃ ዝም ብሎ ነገሮች ነን ማለት ነው። በዚህም የተነሳ በሰው ህይወት ውስጥ ሊከሰቱ የሚችሉ አንዳንድ ችግሮችን መቋቋም አንችልም ማለት ነው። የምንፈልገውን ነገር በፈለግነው ጊዜና በፈለግነው መንገድ ብቻ ማግኘት ስለለመድን የፈለግነውን ነገር በለመድነው መንገድ ካላገኘን ህይወታችን በከባድ ማዕበል እንደተመታ ያህል ሊሰማን ይችላል። ሊጎዱን የሚችሉ ሰዎችንም ኃይል መቋቋም አንችልም። በህይወታችን ሊከሰት የሚችለውን ማዕበል መቋቋም ይሳነናል። ይህ ሁኔታ ደግሞ እኛን እንደ ኦፒ ሊያስመስለን ይችላል። ኦፒ የፈለገውን ነገር ማድረግ በተሳነው ጊዜ የኮንፈረንሳችን የዜና ቪዲዮ ላይ እንደተመለከትነው ጎርፉ ላይ ተቀምጦ ስለ ጉዳቱ በስሜታዊነት ቅጽበታዊ እሪታውን ለቀቀው። እናንተስ እንደ ክርስቲያን ግልፍተኝነት ያጠቃችኋል? ክርስቲያኖች ሆናችሁ እያላችሁ የግልፍተኝነት ተገዢ ናችሁ? ይህ ችግር የሚያጠቃት አንዲት ሴት አለው። እሷ ብቻ አትመስለኝም፣ ሌሎችም አሉ። ባለቤቴን ታውቁታላችሁ። ዝምተኛና አስገራሚ ሰው ነው ዴቭ። ሆኖም አንድ ቀን ተበሳጨ። ነገሩ እንዲህ ነው ዴቭ ማጀራቱ ላይ ያሉትን ጸጉሮች በመቀስ እንድለቅምለት ጠይቆኝ ነበር። ይህንን ሁል ጊዜ አደርግለት አለሁ እና ለቀምኩለት። የለቀምኩለትም ሳለው በተበታተነ ሁኔታ ያሉ ጸጉሮችን እየተከታተልኩ አንድ በአንድ መቁረጥ ጀመርኩ። አንድ ነገር ልነግራችሁ ነው፣ የማያስፈልገንን ነገር መከታተል ሊያስከትል የሚችለውን ችግር መጀመሪያ ላይ ጸጉሩንም ስከረክምለት እየተጠነቀቅኩ ነበር። አንዳንዶቹን አገኘኋቸው፣ ሌሎቹን ግን አልከረክምኩም አልኩኝ። ስለዚህ ወደ ቆዳው ተጠግቼ ኦ መከርከም እንዳለብኝ አሰብኩ። አሁን ምን ሊፈጠር እንደሚችል ይገባቸዋል። ተመልከቱ። ወደ ቆዳው ተጠግቼ ስከረክም ዴቭን በመቀሱ ነጨሁት። በዚህን ጊዜ ዴቭ ተበሳጨ። እኔም ይቅርታ ይቅርታ አዝናለሁ አልኩ። የተፈጠረው ነገር ፈገግታ ቢጭርም እኔ ግን አዝኛለሁ ብያለሁ። ዴቭ እኔ የተናገርኩትን በመደጋገም አዝኛለሁ አለ። ይህንን ያደረግኩብሽ እኔ በሆን ኖሮ እንዴት አንድ ነገር ትናገሪ ነበር አለ። ይህንን ነገር እንኳን መተንፈስ ለዴቭ ትልቅ ነገር ነው። ከዝምተኛነቱ የተነሳ አንዳንዴ እርሱን እርሺው ችግር የለውም ለማሰኘት እኔ አምስት ጊዜ ቅርታ እርሱን መጠየቅ ሊኖርብኝ ይችላል። ታዲያ ዴቭን ሆን ብላችሁ ለማበሳጨት ከፈለጋችሁ እንኳን በነገር ብትነካኩት በንዴት ሊጮህባችሁ ይችላል። ዝምተኛ ቢሆንም ማለት ነው። ግን የምር ብንነጋገር አንዳች ነገር ባስፈለጋችሁ ጊዜ የምትወስዱት እርምጃ ምንድን ነው? ለምሳሌ እኔ ወደ አንድ ቦታ መሄድ የሚያስፈልገኝ ከሆነ ምን የማደርግ ይመስላችኋል? እንደኔ አስቡ። መሄድ ባስፈለጋችሁ ጊዜ ምን አደርጋለሁ? እኔ በዚህ ጊዜ ከእግዚአብሔር ጋር በሚያስማማኝ ሁኔታ ላይ መሆኔን ማረጋገጥ እፈልጋለሁ። ተመልከቱ፣ ከምንም ነገር በላይ ከእግዚአብሔር ጋር በሰላም መሆንን እፈልጋለሁ። ልክ መሆኔን ማወቅ እፈልጋለሁ። ከእግዚአብሔር ጋር በማደርገው ሁሉ መስማማቴ በፊቱ ያለ ምንም ፍርሃት እንድቆም ይረዳኛል። ይህን አይነት ማረጋገጫ ካገኘው የማደርገውን ሁሉ ያለ አንዳች ጥርጥር አደርጋለሁ ማለት ነው። የሚወዱኝ ሰዎች በዙሪያዬ እንዲገኙ ፈልጋለሁ። ጉዳዮቻችን ከምንወዳቸውም ከሚወዱን ሰዎች ጋር ጥብረት ሊኖራቸው ያሻል። እንደዚህ በሚመስል ትስስር ብዙ ጊዜ አብረን ብናሳልፍ፣ ለምናሳካቸው ጉዳዮቻችን ጥቂት ጊዜ ብንሰጥ፣ ገንዘብ ለሚያስገኝልኝ ነገር ጥቂት ብንንቀሳቀስ፣ ወዘተ ተገቢ ነገር መሆኑን እንድታውቁ ወዳለሁ። ጥሩ ቤትና ጥሩ መኪና እንዲኖረን መፈለግም ስህተት አይደለም። ለልጆቻችሁ የሚያስፈልጋቸውን ለማቅረብ መጣርም ስህተት አይደለም። ነገር ግን እነዚህ በረከቶች እንዲኖሩን መፈለግና እነርሱን እንዲኖሩን እነርሱን ገደል እስክንገባ ማሳደድ አንድ አይደለም። መፈለግ የሚለው ቃል ጠንከር ያለ ነገርን ይገልጻል። መፈለግ የሚለውን ቃል በሚያስደስት መልኩ ስተነትነው በብሉ ኪዳን መጽሐፍ በእያንዳንድ ቦታ ላይ እንደምንመለከተው የቃሉን ማገላለጽ እንደሚያሳየን እኛ ሰዎች እግዚአብሔርን ስንፈልግ ወይም ደግሞ እግዚአብሔር እኛን ሰዎች ለሆነ ዓላማ የሚፈልግበትን ሁኔታ ያመለክታል። መፈለግ የሚለው ቃል ትርጉሙ አንድ ነገርን በትጋት መከታተል፣ ትኩረትን ሁሉ ልናገኝ ባሰብነው ነገር ላይ ማሳረፍ በልባችንና በኃይላችን ሁሉ ያንን ነገር መከተል ያን ነባር ለማግኘት ያን ነገር ለማግኘት መስዋዕት ማቅረብ ማለት ነው። ያን ነገር ለማግኘት መስዋዕት መክፈል ማለት ነው። እናም ታውቃላችሁ፣ ስለ ራሳችሁ ብዙ ነገር መናገር እንችላለን። አዎ፣ ወደ ቤታችሁ ሄዳችሁ ትንሽ የቤት ስራ እንድትሰሩ ልጠይቃችሁ ነው። ለጥቂት ጊዜ ከራሳችሁ ጋር ስብሰባ ይኖራችሁ። የአጭር ጊዜ የትንሽዬ ጊዜ ስብሰባ አድርጉ፣ ቆጠር አድርጉ፣ ነፍሳችሁን ፈትሿት። ይህ ለሁላችንም ጥሩ አካሄድ ነው። እናም ራሳችሁን ጠይቁ። ስትጠይቁም ምንን እያሳደድኩ ይሆን ያለሁት በሉ። ፍለጋዬ ምንድን ነው? በጣም የሚጠቅመኝ ነገር ምንድን ነው በሉ። አብዛኛውን ጊዜያችሁን ምን በማድረግ ታጠፋላችሁ? ወሬያችሁ በአብዛኛው በምን ጉዳይ ላይ ያተኩራል? አብዛኛውን ጉልበታችሁንና ኃይላችሁን በምን ላይ ነው የምታውሉት? እናም ታውቃላችሁ የጊዜያችሁ ትልቁ ክፍል በተሳሳተ ወይም በማትጠብቁበት ወይንም በማትጠቀሙበት ነገር እንደሚያዝ ልትገነዘቡ ትችላላችሁ። ስለዚህ ይህንን አይደለም እግዚአብሔር ይህ እንዲገዛን አይነግረንም። መጽሐፍ ቅዱስ ልንፈልጋቸው ስለሚገባን ነገሮች የተናገራቸውን ብዙ ብዙ ቦታዎች ላይ ማግኘት እንችላለን። ጽድቅን መፈለግ አለብን። እግዚአብሔርን መፈለግ አለብን። የእግዚአብሔርን መንግስት መፈለግ አለብን። ሌሎችም አራት ወይም አምስት ልንፈልጋቸው የሚያስፈልጉ ነገሮች እንዳሉ አስባለሁ። በፍቅር መራመድ እንፈልጉ። ነገር ግን በትልቅ ቢሆንም በትንሽ በተለቀቀ ሁኔታ ነገሮችን እንድንፈልግ አልተነገረንም። እናንተ ደግሞ በበኩላችሁ ደህና፣ ለእኔ ጠቃሚ ነገር የልጄን ፈውስ ማግኘት ነው ነው ልትሉ ትችላላችሁ። ያ እርግጥ ነው። እግዚአብሔር ይመስገን ያንን ሁላችንም እንፈልጋለን። ግን ያንንም ቢሆን እንደ ጠፋብን ዕቃ እንድንፈላልግ አልተነገረንም። ያንን እሹት ነው የሚለው ግን እራሳችንን ፈላልገን የምናገኘው አይደለም። ጸጥ አላችሁ አይደል? እነግራችኋለሁ ከምንም ነገር በላይ ይህ የወንጌል ስራ እድገት እንዲያሳይ ፈለግኩ። እናም እንደምታውቁት አንድን ነገር በጣም ስትፈልጉ ብዙ አፍራሽ እንቅፋቶች እንቅፋቶች ይጠናወቱታል። አንድ ወይንም ብዙ ሰዎች እግዚአብሔርን እናገልግል ብለው በሚወጡበት ጊዜ በተለያየ መንገድ ልባቸው ይሰበራል። ዋስትናም የላቸውም። ሁሉም ይህ ላይገጥማቸው ይችላል። እግዚአብሔር ግን በአብዛኛ ችግረኞችን ሰዎች እንዴት ለመጥቀም እንደሚመርጥ ማሰብ በጣም አስገራሚ ክስተት ነው። የተቸገሩና የተወዛገቡ ሰዎችን ለስራው ይጠቀማል። ታዲያ ችግርህን ወይም ውዝግብህን ደህና መልእክት ሊወጣው ይችላል። እኔም ወጣው። ታውቃላችሁ፣ ለደህንነቴ ዋስትና አልነበረኝም። የሚገባኝን ዋጋዬንም ከምሰራው አገኝ ነበር። የሚገባችውን ዋጋና ደሞዝ ከምትለፉበት ነገር ስታገኙ ስራውን የማስፋፋት ፍላጎት ያድርባቸዋል። ታሳድጉታላችሁ እንጂ አታጠቡትም። ምክንያቱም ትልቅና የተሻለ ነገር ስናደርግ ትልቅነት ይሰማናል። ብትወዱትም ባትወዱትም በማህበረሰብ ውስጥ የተሻለ አገልግሎት በስፋት ስንፈጥር ነገሮችን ባሳመርን መጠን ከህዝብ ዘንድ አድናቆትን ማትረፋችን አይቀሬ ነው። አገልግሎታችን ሰፍቶ በማይታይበት ሁኔታ ላይ ስንሆን በመጀመሪያ ሰዎች ማወቅ የሚፈልጉት ይህን አገልግሎት ሲጀምሩ እነዚህ ሰዎች ስንት ነበሩ የሚለውን ነው። ቤተ ክርስቲያናቸው ምን ያህል ይተልቃል? ምን ያህል ሰዎችን ያስቀምጣል ሊሉ ይችላሉ። እንደዚያ ባይሆን ምኞቴ ነው። እናም የተለያዩ ህትመቶች ደግሞ ይሰራጫሉ። እነዚህ ህትመቶች በጽሁፎቻቸው ላይ ይህ ቤተክርስቲያን በዓለም ላይ በከፍተኛ ፍጥነት እያደጉ ካሉ አምስት ቤተክርስቲያኖች አንዱ ነው። ሌላው ህትመት ላይ ደግሞ ይህ ቤተክርስቲያን በዓለም ላይ በከፍተኛ ፍጥነት እያደጉ ካሉ አስር ቤተክርስቲያኖች አንዱ ነው የሚሉ ሀተታዎችን ሊያወጡ ይችላሉ። በዚህ አገር እኔ ልወራረድ እችላለሁ እግዚአብሔር አእምሯችን የሚያስደምሙ ታላላቅ ድብቅ ነገሮች እንዳሉት እርግጥ ነው። እነርሱም እኛ በቀላሉ ልናውቃቸው የማንችላቸው አይነቶች ሊሆኑ ይችላሉ። አሜን። እናም አዎ ማደግ እንፈልጋለን። ነገር ግን ሰዎችና መጽሔቶች የሚሉትን በመከተል ላይ የተመሰረተ አገልግሎት እንዲኖረን አይደለም። ያ አይደለም። ዛሬ የማትረዱኝ እንድትሆኑ አልፈልግም። እኔ እነዚያን ነገሮች መሻት ማለት በአገልግሎት ማደግና ወይም መስፋፋትን መፈለግ ስህተት ነው እያልኩኝ አይደለም። መጽሐፍ ቅዱስ ያስተምረን እንደሚል በጌታ ደስ ቢለን ይመረጣል። ምሳሌ ምዕራፍ 37 ቁጥር 4 በጌታ ደስ ይበላችሁ፣ በሕይወታችሁ ቀዳሚው ጌታ ይሁን። ወይም ማቴዎስ 6 ቁጥር 33 አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ የቀረውም ሁሉ ይጨመርላቸዋል ይላል። ይህን ማድረግ የተሻለ ዘዴ ነው። ጌታን ፈልጉ፣ የሚያስፈልጋችሁን ነገሮች ሁሉ ደግሞ እርሱ ይሰጣችኋል። አሜን። ጌታን እንፈልግ። እግዚአብሔር የሚያስፈልገኝን ነገር ይሰጠኛል፣ እግዚአብሔር የሚያስፈልገኝን ነገር ይሰጠኛል እንበል። ምንም እንኳ እዚያ ማዶ ተቀመጣችሁ የምትታዩኝ ሰዎች በዚህ ነገር ማለትም በዛሬው አስቀድማችሁ የእግዚአብሔርን መንግስት፣ ጽድቁንም እሹ የቀረውም ሁሉ ይጨመርላችኋል በሚለው መልእክት ላይ የመጨረሻ የዋሆች መስላችሁ ብትታዩም ይህ መልእክት ግን እንደሚያስፈልጋችሁ አምናለሁ። ሆኖም ደግሞ የሚያስፈልገንን ነገር ማፈላለግ ትተን በዚህ ተስፋ ቃል ላይ ብቻ ቆመን የሚሆነውን ነገር ስንጠባበቅ ላናገኘው ብንችልስ የሚል ፍርሃት ሊይዛችሁ እንደሚችል ማምናለሁ። እዚያ ላይ ተቀምጣችሁ የማያችሁ ሰዎች አድምጦኝ፣ ትንሽ ነገር ነው ትንሽ ነገር አድ ትንሽ ነገር ነው ትንሽ ነገር እናድርግ። መጽሐፍ ቅዱስ እንድናደርግ የሚነግረን በቀጥታ እንድንጠይቀው ብቻ ነው። ከዚያ ሁሉን ትተን ወደ እግዚአብሔር ስራ ማዘንበል ነው። የሚያስፈልገንን ነገር ለማግኘት መውደቅና መነሳት መማሰን፣ እንጉርጉሮ ማብዛት አያስፈልገንም። ስለሚያስፈልገን ነገር መጸለይ ቢገባንም በቀን ሀያ አምስት ጊዜ ልንደጋግሙ ግን አያሻ ነው። በቀጥታ እግዚአብሔርን መጠየቅ ነው ያለብን። የምንፈልገውን ነገር እንንገረው እንጠይቀውና በመጠየቅም እንቀጥል። መጽሐፍ ቅዱስ አንኳኩ እናም በማንኳኳት ቀጥሉ ይላል፣ ፈልጉ እናም በመፈለግ ቀጥሉ። አንድ ነገር መፈለግ ስህተት አይደለም። የምንፈልገውን ነገር ከእግዚአብሔር መጠየቅ እንችላለን። ነገር ግን እነዚህን ነገሮች ስንፈልግ እስከ ማሳደድ መድረስ የለብንም። የሚያስፈልጉን ነገሮችና የምንፈልጋቸው ነገሮች ሁለት የተለያዩ ነገሮች ናቸው። አሁን ተረዳችሁኝ? ለዚህ አገልግሎት መቃናት በጣም ደክሜያለሁ። አሁን ግን ጥቅሜም ሆነ እውቅናዬ፣ ማንነቴ ከዚህ አገልግሎት መሳካት ጋር እንዳልተሳሰረ አውቃለሁ። በእርግጥ በሆነ ምክንያት የዚህን አገልግሎት በር ባጣ በጣም ልጎዳ እንደምችል ይገባኛል። ሆኖም ደግሞ ይህንንም ችግር ቢሆን በራሴ እንደምወጣው አውቃለው ምክንያቱም ለዚህ ትልቅ ኃላፊነትና አገልግሎት የተመረጠችውን ጆይስ ማየርን ያልሆንክ ቢሆን ኖሮ ያለ ኃላፊነትና ያለ አገልግሎት የሆነችውን ጆይስ ማየርን ግን ነኝ። አሜን። እናም እንደዚህ ያሉ ነገሮችን መረዳት ይገባናል። አለበለዚያ የደከምንበትን ነገር ሁሉ ድንገት ብናጣ ውስጥ የሚል ስጋት ላይ ብልንወድቅ እንችላለን እና ነው። እናም በጣም ያሳዝናል። ስልጣናችንን ብናጣ፣ ቦታችንን ብናጣ፣ የምንወዳቸውን ጓደኞቻችንን ብናጣ በማህበረሰብ ውስጥ የነበረን ከፍታ ብናጣ፣ የቤተ ክርስቲያን የመሪነት ስልጣናችንን ብናጣ፣ የመሳሰሉት ምንም ይሁን ምን የነበርንበትን ኃላፊነትና ስፍራችንን ብናጣ ማለት ነው። ከዚህ በኋላ ለምንም የማንጠቅም እንደሆንን ሰማን ይችላል። ትንሽ ምክር ልስጣቸው። እግዚአብሔር በጣም ስለሚወዳችሁ እነዚህ ስልጣኖችና ከፍታዎች ለእናንተ ገዝፈው የሚታዩአችሁ ከሆኑ እግዚአብሔር እናንተ በውስጣችሁ ታላቅ ያደረጋችሁትን ነገር ይቀዳድደዋል እና አምራቆታችሁን ሊያቆማችሁ ይችላል። ይህ ታዲያ በጣም የሚረብሽ ነገር ሊሆን ይችላል። እናም እግዚአብሔር ምን እያደረገ እንደሆነ አታውቁም ይሆናል። ግን ያ ሁሉ ባለፈ ጊዜ የነጻነታችሁን ትቀዳጃላችሁ። ነፃ ነፃ በቃ ነፃ ትወጣላችሁ። ለእግዚአብሔር ክብር ስጡ። ታውቃላችሁ፣ ወደ ሆነ ጉዳይ መጥለቅ ፈለግኩ። በዚህ ሳምንት መጨረሻ ላይ ኮንፈረንስ ይኖረናል፣ ህይወታችንን በጥልቀት የምናይበት አልኩ። ይህ ሀሳቤ ምን አይነት ምላሽ ሊኖረው እንደሚችል እያሰብኩ፣ ለዚህም ነው ያላደረኩት። ግን ታውቃላችሁ፣ ይህ ጉዳይ በአብዛኛው እኔን ይመለከታል። ምክንያቱም ብዙ ሰዎች ጥልቀት ያለው ህይወት ማለት ምን ማለት እንደሆነ እንኳን አያውቁም። ታውቃላችሁ፣ ከአመታት በፊት ፓስተር ቶምን ይህን ታስታውሳለህ ህይወትን በጥልቀት የሚዳስሱ ኮንፈረንሶች ታካሂዱ ሄዱ ነበር። ብዙ ሰዎችም በየቦታው እየሄዱ እነዚህ ኮንፈረንሶች ላይ ይካፈሉ ነበር። ቀኑን ሙሉ፣ ሳምንቱንም ሙሉ ስብከቶችን በመስማት ስራ ተጠምደው ነበር። አሁን እኔ እየተናገርኳችሁ እንዳለሁት ያለ ስብከት ማለቴ ነው። ህይወትን በጥልቀት የሚፈትሹ ኮንፈረንሶች አንድ ላይ ወይም ግርፍ የሆኑትን ኮንፈረንሶችን እንጂ ላይ ላዩን ወይም ግርፍ የሆኑትን የኮንፈረንስ አይነቶችን አልነበረም። እናም አንድ ነገር ልንገራችሁ፣ ይህንን በጥልቀት ህይወትን የሚነካ ትምህርት አብልጠን እንድንሻው ልንሆን ይገባል። ሆኖም ግን ይህንን የህይወት ትምህርት የማንፈልገው ከሆንን ግን ልንፈልገው ያሻናል፣ ያም ያስፈልገናል። ታውቃላችሁ፣ ለብዙ ዘመናት ክርስቲያን ነበርኩ። መጠነኛ የሆነ ጥሩ የአገልግሎት በርም ነበረኝ የአሁኑን ያህል ባይሆንም በቂ ነበር። ከበድ ያለ የገንዘብ ችግር የሌለብኝ፣ ልጆቼ በሙሉ የዳኑ፣ ትዳሬም የሰመረ ነበር። እንዲህም ሆኖ ሙሉ በሙሉ ደስተኛ አልነበርኩም። እርካታ የጎደለኝ ነበርኩ። ውስጤ ሙሉ በሙሉ ደስተኛ አልነበርም። ምን እንደሆናችሁ፣ ምን እንደሚያስፈልጋችሁ፣ ምን እንደሚያስደስታችሁ የማታውቁበት ሁኔታ ገጥሟችሁ ተገርማችሁ አታውቁምን? መጥተውን ጀልባዎቻቸው እስኪሰጥሙ ድረስ በአሳዎቹ ሞሏቸው። አሁን እግዚአብሔርን የሚያመሰግን ሰው አለ። ለበለጠ መረጃ ወይም የጆይስ ማየርን የትምህርት አቅርቦት ከፈለጉ በስልክ ቁጥር ወይም በኢሜይል አድራሻችን ጂኤምኤምቪ ወርስ አት ያሁ ዶት ኮም የምታገኙን ይሆናል። በተጨማሪም የጆይስ ማየርን የትምህርት አቅርቦቶች ከፈለጉ በስክሪኑ ላይ በሚገኘው የስልክ ቁጥሮች ያገኙናል።